ከመኖሪያ ቀያቸው ተፈናቅለው በአማራ ክልል ለተጠለሉ ዜጎች ማቋቋሚያ ፍለጋ በተካሄደው መርሃ ግብር የኢትዮጵያ ንግድ ባንክ ንፉግ ሆኗል በሚል የተቀሰቀሰው ተቃውሞ ትችትና ውዝግብ በሳምንቱ አነጋጋሪ ከነበሩ ጉዳዮች መካከል ይገኝበታል። አያሌው መንበር የተባሉ የፌስቡክ ተጠቃሚ የአማራ ተፈናቃዮችን ቴሌቶን በሚመለከት አንዳንድ ቅሬታዎችና መጣራት ያለባቸው ጉዳዮች ብለው ካነሷቸው መካከል ይኸው የኢትዮጵያ ንግድ ባንክ ጉዳይ ይገኝበታል። አያሌው የአዲስ አበባ ከተማ አስተዳደርና የኢትዮጵያ ንግድ ባንክ ለተፈናቀሉ አማራዎች በተደረገው ቴሌቶን ምንም አይነት ድጋፍ አለማድረጋቸው የሚነግረን ነገር እንዳለ አልዘነጋነውም ሲሉ በግል የፌስቡክ ገጻቸው አስፍረዋል። ጋዜጠኛ ጌታቸው ሽፈራው ንግድ ባንክ ሀብታሙን እንጂ ድሃውን አማራ አልፈልገውም በማለቱ በርካቶች አማራጭ ባንክ እየፈለጉ ነው። ሀብት ያለው አማራም ከድሃው ወገኑ ጎን መቆሙን አሳይቷል። ገንዘቡን ከንግድ ባንክ በማውጣት ደግሞ ይበልጥ አጋርነቱን ማሳየት አለበት ሲል ተቃውሞውን አበረታቷል። ጌታቸው በተቃውሞ የተቀዳደዱ የኢትዮጵያ ንግድ ባንክ መገልገያ ደብተሮች የሚያሳይ ምስል በፌስቡክ ገጹ አሰራጭቷል። በማህበራዊ ድረገጾች በተለያዩ አካባቢዎች የሚገኙ ዜጎች ከዚህ ቀደም በንግድ ባንክ በኩል ይከፈላቸው የነበረ ደሞዝ ወደ ሌላ ተቋም እንዲቀየር ጠይቀዋል የሚሉ መረጃዎችም ታይተዋል። ሸዋ ኢንሳይት የተባለ የፌስቡክ ገጽ ንግድ ባንክ ላይ የተጣለው ማዕቀብ የቀጠለ ሲሆን በሸዋ መርሃቤቴና ኤፍራታና ግድም ወረዳዎች የሚገኙ የግብርና ጽሕፈት ቤት ሰራተኞችን ጨምሮ ሌሎች የመንግስት ሰራተኞች ደሞዛቸው ከኢትዮጵያ ንግድ ባንክ ወደ አባይ ባንክ እንዲዛወርላቸው ጠይቀዋል በሚል ያሰራጨው መረጃ በምሳሌነት ይጠቀሳል። በኢትዮጵያ ንግድ ባንክ ላይ እየተካሄደ ያለውን የብሔርተኝነት ዘመቻና የማዳከም እንቅስቃሴ የአቅመቢስ የፖለቲካ ስብስቦች ውጤት ነው ያሉት ማትየል ሙለታ በበኩላቸው ዘመቻውን በጽኑ እንደሚቃወሙ ገልጸዋል። ኪዳነ ማርያም የተባሉ ሌላ የፌስቡክ ተጠቃሚ ንግድ ባንክ ላይ የተከፈተው ዘመቻ አግባብነት የለውም፣ እከሌን ካረዳ እንጎዳዋለን ብሎ ማስፈራራት የትም አያደርስም፣ ችሮታ በግዴታ እንዴት ይሆናል? ንግድ ባንክ መስጠት ካልፈለገ ትዝብቱን ለሕዝብ እንትወው የሚል ሀሳባቸውን አጋርተዋል። ጌታሁን ወልዴ በፌስቡክ ገጻቸው ተራ ጨዋታ አቁሙ፣ ንግድ ባንክ ከኢትዮጵያ አየር መንገድ ቀጥሎ የሀገሪቱና የኢትዮጵያውያን ሀብት ነው በማለት ዘመቻውን ነቅፈዋል በማህበራዊ ድረገጾች የተደረገው ዘመቻ ፍሬ አፍርቶ ባንኩ 20 ሚሊዮን ብር ለመስጠት ቃል መግባቱን የሚጠቁም ደብዳቤ ተሰራጭቶ ነበር ወሬው ከተሰማ በኋላ ደጀን ምን ይሉ ንግድ ባንክ 20 ሚሊዮን ብር እያለቃቀሰ ሰጠነ የምትሉኝ አማራን ተውት ምንም አያመጣም የሚባልበት ዘመን አልፏል በገዛ ገንዘባችን አንደለልም። ከዚህ በኋላ ለሁሉም ጉዳይ የራሳችን ምርጫዎች ይኖሩናል ሲሉ ሀሳባቸውን አጋርተዋል። ይሁንና ዘግየት ብሎ ይሄኛውን መረጃ ሀሰተኛ መሆኑ ተሰማ። የኢትዮጵያ ንግድ ባንክ መጋቢት 11 ቀን 2011 ዓ ም ባንኩን በተመለከተ በማህበራዊ ድረገጾች ከሚሰራጩ ሀሰተኛ መልእክቶች ይጠንቀቁ በሚል ርዕስ ባሰራጨው መግለጫ በፌስቡክና በትዊተር ጎራ ለይቶ ለሚያጠዛጥዘው ጉዳይ መፍትሄ ለማበጀት ሞክሯል። ባንኩ ሰሞኑን የተወሰኑ ግለሰቦች በማህበራዊ ሚዲያ የኢትዮጵያ ንግድ ባንክ ለአምቦ ስታዲየም ትምህርት ቤት 400 ሚሊዮን ብር ሰጠ፣ እንደዚሁም ለአማራ ክልል ተፈናቃዮች 20 ሚሊዮን ብር ድጋፍ አደረገ፣ ወዘተ የሚሉ ፍጹም ሀሰተኛ መልእክቶች እየተሰራጩ ይገኛሉ። ባንኩ ለአምቦ ስታዲየምም ሆነ ለአማራ ክልል ተፈናቃዮች የሰጠው የገንዘብ ድጋፍ የለም። በያዝኑ በጀት ዓመት ባንኩ በዘጠኙ ክልሎች እያስገነባ ላለው የጤና ጣቢያዎችና ለመቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ማዕከል ከሰጠው የገንዘብ ድጋፍ ውጭ ለየትኛውም ክልል ይሁን ተቋም የገንዘብ ድጋፍ አላደረገም የሚል መረጃ ሰጥቷል። መግለጫው የኢትዮጵያ ንግድ ባንክ የሁሉም ኢትዮጵያዊ ባንክ ነው። ባንኩ የእያንዳንዱ ኢትዮጵያዊ ሀብት ነው። ስለሆነም እያንዳንዱን ኢትዮጵያዊ የሚያገለግለውና የሚደግፈው ፍትሐዊና ምክንያታዊ በሆነ አግባብ በራሱ ተነሳሽነት መሆኑ ሊታወቅ ይገባል። ባንካችሁ ላለፉት ሰባ ስድስት ዓመታት በዚህ እምነትና መንፈስ ሲያገለግላችሁ ቆይቷል። አሁንም ወደፊትም በዚሁ አቋምና መንፈስ ማገልገሉን ይቀጥላል የሚል ሀሳብ ጭምር ይዟል። የኢትዮጵያ ንግድ ባንክ ለተፈናቃዮች ድጋፍ አልሰጠም የሚለው ዘመቻ የቀሰቀሰው ፍጭት ከፍ ብሎ የተቋሙን አመራሮች የብሔር ስብጥር ወደ ማጠያየቅ ተሻግሯል። የማህበራዊ ድረገጽ ተጠቃሚዎች፣ አራማጆችና ፖለቲከኞች ይህንኑ የብሔር ስብጥር ያሳያል ያሉትን ቁጥር እያሰራጩ ነው። ሌላው ትኩረት ሳበ ጉዳይ ቆጠራው ነበር። የኢትዮጵያ መንግስት በመጪው መጋቢት 29 ቀን ይጀመራል ተብሎ ይጠበቅ የነበረውን የህዝብና የቤት ቆጠራ ለማራዘም ወስኗል። ቁጥጥራው ቀድሞም ተቃውሞ በርትቶበት ነበር። ዮሐንስ የተባሉ የትዊተር ተጠቃሚ የኢትዮጵያ የሕዝብ ቆጠራ ውጤትን ሳስበው ሳስበው በጣም ያስቀኛል። ከ1.5 እስከ 2 ቢሊዮን የምንሆን ይመስለኛል። ኦሮሞና አማራ እያንዳንዳቸው 300 ሚሊዮንን ማለታቸው አይቀርም ሲሉ በቀልድ ስራው የገጠመውን ፈተና አስቀድመው ለመጠቆም ሞክረው ነበር። የማራዘም ሀሳቡ በይፋ መቅረቡ ከመሰማቱ በፊት ማሂ የተባሉ የትዊተር ተጠቃሚ የሕዝብና የቤት ቆጠራውን እናራዝመው። በሚሊዮን የሚቆጠሩ ከቤት ንብረታቸው ተፈናቅለው ቆጠራውን ለማካሄድ ትክክለኛ ጊዜ አይደለም፣ ችኮላው ለምን ነው? የሚል ሀሳብ አቅርበው ነበር። ኖሌ ጃላል የተባሉ የትዊተር ተጠቃሚ በበኩላቸው ኢትዮጵያ ከቆጠራው አውጭኝ፣ መጪው የህዝብና የቤት ቆጠራ አጠራጣሪ ይመስላል አልቆጠርም የሚል ሀሳባቸውን አጋርተዋል። ኖሌ ለመሆኑ ከመኖሪያ ቀያቸው የተፈናቀሉ ዜጎችን በቆጠራው እንዴት ሊያካትቷቸው አቅደዋል የሚል ጥያቄ ጭምር አቅርበዋል። የህዝብና የቤት ቆጠራ ኮሚሽን መጋቢት 9 ቀን 2011 ዓ ምት ባካሄደው ስብሰባ ለአራተኛ ጊዜ ሊካሄድ የታቀደው ቆጠራ እንዲራዘም ውሳኔ ማሳለፉን የጠቅላይ ሚኒስቴር ጽህፈት ቤት ያወጣው መግለጫ ይጠቁማል። ጽህፈት ቤቱ በፌስቡክ ገጹ ይፋ ባደረገው መግለጫ መሰረት የህዝብና የቤት ቆጠራውን የማካሄድ ስልጣን የተሰጠው ኮሚሽን ያሳለፈውን ውሳኔ ለተወካዮች ምክር ቤትና ለፌዴሬሽን ምክር ቤቶች ልኳል። በተለያዩ ግጭቶች የተፈናቀሉ ዜጎች ወደ መኖሪያ ቀያቸው አለመመለሳቸው ቆጠራውን ለማራዘም ካስገደዱ ምክንያቶች መካከል እንደሚገኝበት የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የጠቅላይ ሚኒስትር ጽህፈት ቤት መግለጫ እንደሚጠቁመው የቆጠራውን አላማና ግብ በአስተማማኝ ሁኔታ ለማሳካት የሚያስችሉ ተግባራት የተሟሉ ባለመሆናቸው ማለትም በየአካባቢው ለስራው መሳካት በተገቢው ሁኔታ መጠናቀቅ የሚገባቸው ተግባራት ባለመጠናቀቃቸው ተጨማሪ ጊዜ ማስፈለጉ ለመራዘሙ ሌላኛው ምክንያት ነው። ኢትዮጵያዊነት የሚፈተንበት ወቅት እየመጣ ነው የሚል ስጋት የገባቸው ጠቅላይ ሚኒስትር አብይ አህመድ በማህበራዊ ድረገጾች አጠቃቀም ላይ ይበጃል ያሉትን መልእክት በዚህ ሳምንት አስተላልፈዋል። ጠቅላይ ሚኒስትሩ ባለፈው መጋቢት አስር ቀን በቢሮአቸው በኩል ይፋ ያደረጉት ደብዳቤ እንደሚለው በተለያዩ ጽንፎች በቆሙ ሁለት ኃይሎች ምክንያት ኢትዮጵያና ኢትዮጵያውያን አደገኛ ውጥረት ውስጥ ይገኛሉ። አብይ ኢትዮጵያውያን አቅማቸውን በማህበራዊ ሚዲያ አውደ ውጊያ ሀገር ለማተራመስ ከመጠቀም እንዲቆጠቡ መክረዋል። ጠቅላይ ሚኒስትሩ አንዳንድ የማህበራዊ ድረገጽ ጦማሪዎች ድረገጻቸውን የሚያነብላቸው ተከታታይና ደጋፊ ማብዛታቸውን እንጂ ሀገርና ሕዝብ ላይ እየተከሉ ያሉትን አደጋ፣ እየረጩ ያለውን መርዝ ሊያዩት አልቻሉም ሲሉ ወቅሰዋል። በማህበራዊ ሚዲያ በጣም የበዙ የሐሰት መረጃዎች ይተላለፋሉ። ሐሰት ጮሆ ስለተነገረ፣ ጎልቶ ስለተጻፈ በ ብዙ ሰዎች ስለተደገፈ ወይም በታዋቂ ሰዎች ስለተወራ እውነት አይሆንም ያሉት ጠቅላይ ሚኒስትር አብይ አህመድ ሀሳባቸው መወያየ ሆኖት ውስጥ ተውሏል። አለሙ ማን አለብህ አንዳንድ ጊዜ የጠቅላይ ሚኒስትሩ እንደ አራማጅ ይሆናሉ። ፖለቲከኞች ስህተት የሚሰሩትን የማስተዳደር ኃላፊነት አለባቸው። ጠቅላይ ሚኒስትር መምህርም ተለማማጭም አይደለም። ይልቁን በአንድ አገር የህግ የበላይነት የማስከበር ኃላፊነት አለበት። መንግስት የህግ የበላይነት ጠበቃ ነው። ትክክል የሚሰሩ እውቅና ሊሰጣቸው፣ የተሳሳተ ስራ የሚሰሩ ደግሞ በህግ ሊጠየቁ ይገባል የሚል አስተያየታቸውን በጠቅላይ ሚኒስትሩ ደብዳቤ ግርጌ አስፍረዋል። ጴጥሮስ ታደሰ በበኩላቸው ያለውን እውነት ማወቅ አለብኝ ብዬ ሙሉውን ጽሁፍ አነበብኩት። ነገር ግን ግልጽ አይደለም። እነማን ናቸው ጽንፈኞ ተገቢዎቹ ለምን በግልጽ አይነገረንም የተደበቀው አጀንዳ ምንድን ነው ስርዓቱ ሊገባኝ አልቻለም ዶክተር አብይ ብቻህን ለምን ትደክማለህ እውነት አለህ፣ በፍቅር ታምናለህ። እውነቱን ለህዝብ አስረዳ። ውስጣችሁ ምንድነው የገባው? ለማንኛውም ከጎንህ ነኝ፣ እንደማትገዳኝ እርግጠኛ ነኝ ብለዋል። ወለጋ ላይ አምስት ሰዎች በታጣቂዎች መገደላቸውን ከሰሙ በኋላ አስተያየታቸውን እንዳሰፈሩ የገለጹት አበበ አሰኑ አያኑ ደግሞ ጌታዬ፣ ተግባር አልባ ወሬዎ እጅግ ሰልችቶኛል። ጣፋጭ ስብከቶች አጉራ ዘለሎችን አልገራም። ቆፍጠን፣ መረር፣ ጨከን ማለት ካልቻሉ ሀገራችን እንዳይሆን እየሆነች ነው። ከሙሉ አክብሮት ጋር ቦታውን የሚመጥነን ጉልቤ መሪ ይልቀቁና የመኖርም የመስራትም ዋስትናችን ይረጋገጥ፣ የሚል መልእክታቸውን አስተላልፈዋል። ጃራ ፈጠነ በበኩላቸው የተከበሩ ጠቅላይ ሚኒስትር የማህበራዊ ድረገጾችን አጠቃቀም የሚገዛ መመሪያ ይዘጋጅ ዘንድ ያስቡበት፣ አሊያም በኢትዮጵያ ያለው ሁኔታ እስኪረጋጋ ይዝጉት፣ ጽንፈኞች ሁከት ከመፍጠራቸው በፊት ጊዜ ያለ አይመስለኝም ሲሉ ስጋታቸውን ገልጸዋል። ጌታቸው ሳሙኤል ፈለቀ በወገናቸው እነዚህ የሐሰት ዜና የሚፈበርኩትን ለይቶ እርምጃ የማይወሰደው ለምንድን ነው? ወይስ ይህን የማድረግ አቅም የደህንነት ድርጅቱ የለውም። ያም ከሆነ ሶሻል ሚዲያውን ድርግም አድርጎ ሰው ልቡን እስኪገዛ መዝጋት ነው ሲሉ ከጃራ ፈጠነ ጋር ተመሳሳይ ሀሳብ አንጸባርቀዋል። አድማጮቻችን፣ የዛሬው መሰናዶ ይህን ይመስል ነበር። እሸት የበቀለ ነኝ። ጠና ይስጥልኝ።